የአሜሪካ የውጭ እርዳታ መርሃ ግብሮች ዕጣ ፈንታ እየተገመገመ ነው። በዓለም ዙሪያም ግራ መጋባት እየታየ ነው። ሴናተር ክሪስ ኩን ዲሞክራት፣ ለአስርተ ዓመታት የተካበተ ልምድና ግንዛቤን፣ ጥልቅ ግንኙነቶችን፣ ምድር ላይ እጅግ አስቸጋሪ፣ በጣም አደገኛና ሩቅ በሆኑ አንዳንድ ቦታዎች የመድረስ አቅማችን እያጣን ነው በማህበረሰባቸው ውስጥ ያላቸውን ስፍራ ለአደጋ እያጋለጡ በይፋ የተባበሩና አጋሮቻችንና ሀገሮችን እየከዳናቸው ነው። ትላንት ረቡ ከዩናይትድ ስቴትስ ምክር ቤት አባላት ጋር የተወያዩ ባለሙያዎች በውጭ እርዳታ ከጠቅላላው የአሜሪካ በጀት ውስጥ የሚወጣው ከአንድ በመቶ ብቻ መሆኑን ገልጸው ገንዘብ እየባከነ ነው መባሉን አስተባብለዋል። ጀረሚ ካኔንዲክ የዓለም አቀፍ ፍልሰተኞች ሪፊውጂ ኢንተርናሽናል ተቋም ፕሬዚደንትና የቀድሞ የአሜሪካ ዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤአይዲ ባለስልጣን ናቸው። ዩኤስኤአይዲ በኢላን መስክ የሚመራውና በዩናይትድ ስቴትስ ፕሬዚዳንት የሚስተጋባው የተቀናጀ የሐሰት መረጃ ዘመቻ ኢላማ ሆኗል። መሰረታዊ ተልዕኮ አሜሪካ በዓለም ላይ ያላትን ጥቅም ማስከበር የሆነውን ተቋም ስም ለማጠልሸት ያልተቋረጠ የውሸት ማዕበል እየወረደበት ነው። ሪፐብሊካኖች ማጭበርበርና ብክነትን ለማስቆም የሚደረጉ ሙከራዎች እንዲያውም ዘግይተዋል፣ አስቀድሞም መደረግ ነበረባቸው ይላሉ። በቢሊዮነር ኢላን መስክ ስለሚመራው ዶዥ በሚል የምህጻር ስም ስለሚጠራው መንግስት መስሪያ ቤቶች ተቆጣጣሪ አካል ስራም ተገቢነት ይሟገታሉ። ሪፐብሊካን ሴናተር ሌንዚ ዩኤስአይዲ ሁላችንም ያሳዘነ ተቋም ነው። እኔ እስካሁን ድረስ ዘመኔን በሙሉ ይህን ከወታደራዊ ኃይል ውጭ አቅም የሚሰጥ ተቋም እየደገፍኩ ስለነበር ያየሁት ነገር ያሳመኛል። የትረምፕ አስተዳደር አንዳንድ እርዳታ መርሃ ግብሮች እንዲቀጥሉ ፈቅደዋል። ዲሞክራት ሴኔተሮች በተግባር እየታየ ስለመሆኑ ትላንት ጥያቄ አንስተዋል። ከትላንት በስቲያ ማክሰኞ ኢላን ማስክ ስራቸው ግልጽ ሂደትን እየተከተለ መሆኑን ተናግረዋል። እኛ ብቻችንን እየገባን የፈለግነውን እያደረግን አይደለም ያለ ነው። በፍጹም የምንሰራው ከተቋሞቹ ኃላፊዎች ጋር በመተባበር ነው። ፕሬዚዳንቱ እንዲሆን የሚፈልጉት በትክክል መሆኑን በየጊዜው ከፕሬዝዳንቱ ጋር አረጋግጣለሁ። የልማት እርዳታው ዩናይትድ ስቴትስ ውስጥ ከ አንድ መቶ ሺህ በላይ ስራዎችን ይደግፋል። በድንገት ያለ ስራ ከቀሩት በሺዎች ከሚቆጠሩ የዩኤስአይዲ ሰራተኞች አንዱ እንደተናገሩት አንዳንድ የአሜሪካ እርዳታዎች በጊዜያዊነት መቆም ራሱ የሚያስከትለው መዘዝ ረዥም ጊዜ የሚዘልቅ ነው። ሚካ ከስራ የተቀነሱ የዩኤስአይዲ ሰራተኛ ናቸው። የምንሰራው ሰዎች አሜሪካን እንዲያከብሩ በማስገደድ ወይም ሰዎች እንዴት አይነት እሴቶች እንደሚኖሯቸው በመንገድ ሳይሆን እራሳቸው በሚፈልጉት መንገድ በመደገፍ ነው። የአሜሪካ ስራ ተቋራጮች ወይም ኮንትራክተሮችና መንግስታዊ ያልሆኑ ድርጅቶች የዩኤስአይዲ ወጪ መታገድን በሚመለከት የትራምፕ አስተዳደር ህገ መንግስቱ ከሚፈቅደው ውጪ ፕሬዚደንታዊ ስልጣኑን ተጠቅሟል ሲሉ ከሰዋል። ሪፐብሊካኖች በበኩላቸው ትራምፕ ስልጣናቸውን ተግባራዊ እያደረጉ ነው ይላሉ።